የዲ ደብልዩ ዜና በቅድሚያም ርዕሶቹን እንሆ። መቀሌ ውስጥ ዛሬ አደባባይ የተሰለፉ የትግራይ ተፈናቃዮች የክልሉ ፕሬዚደንት ጽሕፈት ቤት የሚገኝበትን ቅጥር ግቢ ጥሰው ገቡ። በትግራይ ጦርነት ወቅት ከቤት ንብረታቸው የተፈናቀሉ የክልሉ ነዋሪዎች ወደየቀያቸው እንዲመለሱ በተደጋጋሚ በአደባባይ ሰልፍ እየጠየቁ ነው። የኢትዮጵያ መንግስት የህግ ሂደትንም ሆነ የፕሬስ ነፃነትን እንደማያከብር ሁለት የጋዜጠኞች መብት ተሟጋች አለም አቀፍ ድርጅቶች አስታወቁም። አርኤስኤፍና ሲፒጄ በሚል የእንግሊዝኛ ምጻረ ቃል የሚጠሩት ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች የኢትዮጵያ ኢንሳይደር መስራችና ኃላፊ ጋዜጠኛ ተስፋለም ወልደየስ መታሰሩን አውግዘዋልም። ዩናይትድ ስቴትስ ኢራንን ካጠቃች የኢራን ጦር መካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን እንደሚመታ የኢራን መከላከያ ሚኒስትር አስጠነቀቁም። መከላከያ ሚኒስትሩ ዛሬ እንዳሉት ግጭት ከተነሳ የኢራን ጦር የአሜሪካ ጦር ሰፈሮችን ለመምታት አያመነታም። ዜናው በዝርዝርም በትግራዩ ጦርነት ወቅት ከየቤት ንብረታቸው ተፈናቅለው መቀሌ ውስጥ የሰፈሩ ተፈናቃዮች ዛሬ ባደረጉት የአደባባይ ሰልፍ የክልሉን ፕሬዝደንት ጽህፈት ቤት ቅጥር ግቢን ጥሰው ገቡ። ተፈናቃዮቹ የኢትዮጵያ ፌዴራዊ መንግስትና ህዝባዊ ወያኔ ሓርነት ህወሓት ግጭትን የማስቆም ስምምነት ከተፈራረሙ ከ2016 ወዲህ ወደ የቀያቸው እንዲመለሱ በተደጋጋሚ በሰልፍ ሲጠይቁ ነበረ። ዛሬም በድጋሚ ሰልፍ የወጡት ተፈናቃዮች መንግስት ተገቢውን መልስ አልሰጠንም በማለት ብሶትና ቅሬታቸውን ገልጠዋል። የመቀሌው ወኪላችን ሚሊዮን ኃይለ ሥላሴ እንደዘገበው ሰልፈኞቹ የክልሉ ፕሬዝደንት ጽፈት ቤት የሚገኝበትን ቅጥር ቅቢ ጥሰው ከገቡ በኋላ በርካታ ፖሊሶች በአካባቢው ሰፍረዋል። ዜና መጽሔታችን ተጨማሪ ዘገባ አለው። የኢትዮጵያ መንግሥት ካለፈው እሁድ ጀምሮ ያሰረውን ጋዜጠኛ ተስፋለም ወልደየስን በአስቸኳይ እንዲለቅ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች ጠየቁ። አዣንስ ፍራንስ ፕሬስ የጠቀሳቸው የድንበር የለሽ ዘጋቢዎች አርኤስኤፍ እና የጋዜጠኞች መብት ተሟጋቹ ሲፒጄ ኃላፊዎች የተስፋ ለም ወልደየስ መታሰርን አውግዘውታል። ኢትዮጵያ ኢንሳይደር የተባለው የበይነመረብ መገናኛ ብዙሃን መስራችና ዋና አዘጋጅ ተስፋለም ወልደየስ በነጭ ለባሽ ጸጥታ ኃይላት የታሰረው ባለፈው እሁድ ከጊዮን ሆቴል ነው። አዲስ አበባ ውስጥ ፖሊስ ጋዜጠኛ ተስፋለምን የተሳሳተ መረጃ አሰራጭቷል በሚል መጠርጠሩን አስታውቆ ፍርድ ቤት ጋዜጠኛው በ15 ሺህ ብር ዋስትና እንዲለቀቅ ትናንት ወስኖ ነበረ። ፖሊስ ጋዜጠኛውን ሳይለቅ ይግባኝ ጠይቆ ዛሬ አስቻለው የይግባኝ ሰሚ ፍርድ ቤትም የስር ፍርድ ቤት ያሳለፈውን ውሳኔ አጽድቆ ጋዜጠኛውን እንዲለቀቅ አዟል። ይሁንና ጉዳዩን የያዘው ፖሊስ በተስፋ አለም ዋስትና ላይ በአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት ይግባኝ በመጠየቁም ፍርድ ቤቱ ነገ ሐሙስ ይግባኙን ለመስማት መቅጠሩን የተስፋ አለም ጠበቃ ቤተ ማርያም አለማየሁ አስታውቀዋል። በአዲስ አበባ ከተማ ሰበር ሰሚ ችሎት ቀርበን ነበረ ማለት ነው ከሰዓት በኋላ ሆኖም መዝገብ ተከፍቶ እየጠበቅን ባለንበት ዳኞች የሉም ወጥተዋል ተባለ። በመሆኑ ዛነገ ሲፒጄ እንዳለው የተስፋ ለም መታሰር የኢትዮጵያ መንግሥት ለሕግ የበላይነትም ሆነ ለፕረስ ነፃነት ደንታ እንደሌለው የሚያረጋግጥ ነው። ጋዜጠኛ ተስፋ ለም በቀድሞው የህወሀት ኢህአዴግ መንግሥት የሥልጣን ዘመንም ኋላ ውድቅ በሆነው በአሸባሪነትና አመፅን በማነሳሳት ክስ አመት ከሦስት ወር ግድም ታስሮ ነበረ። ዶች በለን ጨምሮ ለተለያዩ መገናኛ ዘዴዎች የሠራና የሚሠራው ተስፋ ለም በቅርቡ የሚያውቁት እንደመሰከሩት ለጋዜጠኝነት ሙያ ና ስነ ምግባር የሚገዛም ጠንቃቃ ጋዜጠኛ ነው። ታዛቢዎች እንደሚሉት የኢትዮጵያ መንግሥት ገለልተኛ ጋዜጠኞችን ማሰር፣ ማዋከብ፣ ማሰደድና ማስፈራራቱ መገናኛ ዘዴዎችንም መመዝበሩ ወይም መዝጋቱ ከጊዜ ወደ ጊዜ እየከፋ ነው። ድንበር የለሽ ዘጋቢዎች ከጥቂት ወራት በፊት ባወጣው የፕሬስ ነፃነት መዘርዝር ኢትዮጵያ ከ180 ሀገራት 145ኛ ደረጃ ላይ ትገኛለች። በግሪጎሪያኑ አምና ወይም 2024 ዓለም በ80 ዓመት ታሪክ ውስጥ አይታው በማታውቀው ግጭቶች መመሰቃቀሏን አንድ ጥናት አስታወቀ። መንበሩን ኦስሎ ኖርዌ ያደረገው አጥኚ ተቋም እንዳለው በ2024 36 ሀገራት በ61 ግጭቶች ሕይወት፣ አካል፣ ሀብት ንብረት ወድሞባቸዋል አጥኚውን ቡድን የመሩት ሴሪ አስ ሩስታንድ እንዳሉት አለም ከአስር ዓመት በፊት ከነበረችበት አሁን ይበልጥ በሁከት እየተመሰቃቀለች ይበልጥ እየተፈረካከሰችም ነው በጥናቱ መሠረት በ61ዱ ጦርነትና ግጭቶች 129ሺህ ህዝብ አልቋል 28ቱ ጦርነትና ግጭት የተደረገው ኢትዮጵያን ጨምሮ አፍሪካ ውስጥ ነው እስያ 17 መካከለኛው ምስራቅ 10 አውሮጳ 3 አሜሪካ ሁለት ይህ ዶቸ ቬለ ነው። ዩናይትድ ስቴትስና ኢራን ጦርነት ከገጠሙ የኢራን ጦር መካከለኛው ምስራቅ ውስጥ የሚገኙ የዩናይትድ ስቴትስ የጦር ሰፈሮችን እንደሚደበድብ ቴህራን አስጠነቀቀች። የኢራንን የኒኩሌር መርሃ ግብር ለማስወገድ የዋሽንግተንና የትሕራን ባለሥልጣናት የሚያደርጉት ድርድር ከከሸፈ ዩናይትድ ስቴትስና እስራኤል ኢራንን ለመደብደብ እየዛቱ ነው። ፕሬዚደንት ዶናልድ ትራምፕ ዛሬ በተሰራጨ ጋዜጣዊ መግለጫቸውም ድርድሩ አግባቢ ውጤት ያመጣል የሚል ተስፋ እየመነመነ መምጣቱን አስታውቀዋል። ትራምፕ በጉዳዩ ላይ ዓለም አቀፍ የስራት ዋራንት ከተቆረጠባቸው ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር መነጋገራቸውን ጠቅሰዋልም። የኢራን መከላከያ ሚኒስትር አዚዝ ናሰር ዛዲህ ለአሜሪካ ዛቻ ዛሬ በሰጡት አጸፋ መልስ ሁሉም የአሜሪካ የጦር ሰፈሮች ለእኛም ቅርብ ናቸው ብለዋል። ያለምንም ማመንታት እንመታቸዋለን። አከሉ ሚኒስትሩ። ይሁንና ሚኒስትሩ ነገሮች እዚያ ደረጃ አይደርሱም፣ ድርድሩም ይሳካል ብለዋልም። የዩናይትድ ስቴትስና የቻይና የንግድ ተደራዳሪዎች እስካሁን የደረሱባቸውን ስምምነቶች ገቢር ለማድረግና ድርድሩን ወደፊት ለመቀጠል ተስማሙ። የዩናይትድ ስቴትስና የቻይና የንግድና የምጣኔ ሀብት ከፍተኛ ባለሥልጣናት ላለፉት ሁለት ቀናት ለንደን ብሪታንያ ውስጥ ሲደራደሩ ነበሩ። ውስጥ አዋቂ ምንጮች እንዳሉት ድርድሩ የተካረረ ሐሳብና ውጥረት የተንጸባረቀበትም ነበረ። ይሁንና ተደራዳሪዎቹ ከዚህ ቀደም ጄኔቭ ስዊዘርላንድ የተስማሙበትንና የሁለቱ ሀገራት መሪዎች ባለፈው ሳምንት በስልክ ባደረጉት ውይይት የተግባቡባቸውን ነጥቦች እንደ አግባቢ ሐሳብ በማንሳት ውጥረቱን ማርገብ ችለዋል። የቻይና የዓለም አቀፍ ንግድ ተወካይ ሊ ቼንጋንግ ለተደራዳሪዎቹ መግባባት የመሪዎቹ ውይይት መሠረት ሆኗል ብለዋል። የዩናይትድ ስቴትስ የንግድ ሚኒስትር ሐዋርድ ሉትኒክም የሊን ሐሳብ ይጋራሉ። እንደሚመስለኝ የሆነው ምንድን ነው ፕሬዚዳንት ሺና ፕሬዚዳንት ትራምፕ በስልክ መገናኘታቸው ሁሉን ነገር ቀየረው። እነሱ ቻይኖቹ ያተኮሩት ፕሬዚዳንት ሺ ለፕሬዚዳንት ትራምፕ የተናገሩትን ለማሳካት ነው። በግልጽ እንደሚታወቀው አምባሳደር ጄምሰን ግሪር፣ እኔ ራሴና ሚኒስትር ስኮት ቤሰንት ደግሞ ፕሬዝዳንት ትራምፕ ከኛ በሚፈልጉት ላይ ነው ያተኮር ነው። የዓለም አንደኛና ሁለተኛ ሀብታም ሀገራት ባለሥልጣናት ድርድሩን ለመቀጠል እስከ ነሐሴ መጀመሪያ ድረስ አጠቃላይ ስምምነት ላይ ለመድረስም አቅደዋል። ሩሲያ ከ1200 በላይ የዩክሬን ወታደሮች አስከሬንን ዛሬ ለኪቭ ባለሥልጣናት አስረከበች። የኪቭ ባለሥልጣናት በአንጻሩ 27 የሩሲያ ወታደሮች አስከሬኖችን ለሞስኮዎች አስረክበዋል። ሩሲያ ዛሬ ለዩክሬን ካስረከበቻቸው አስከሬኖች አብዛኞቹ የዩክሬን ጦር የሩሲያዋን ግዛት ኩርስክን በወረሩበት ወቅት የተገደሉ ናቸው። የሁለቱ ሀገራት ባለሥልጣናት ባለፈው ወር ኢስታንቡል ቱርክ ውስጥ ባደረጉት ስምምነት መሠረት ነገም የቁስለኛ ምርኮኛ ወታደሮች ልውውጥ እንደሚያደርጉ የሩሲያ ባለሥልጣናት አስታውቀዋል። ይህ ዶቼ በለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላይ አስታውሳችሁ! መቀሌ ውስጥ ዛሬ አደባባይ የተሰለፉ የትግራይ ተፈናቃዮች የክልሉ ፕሬዚደንት ጽህፈት ቤት የሚገኝበትን ቅጥር ግቢ ጥሰው ገቡ። በትግራይ ጦርነት ወቅት ከቤት ንብረታቸው የተፈናቀሉ የክልሉ ነዋሪዎች ወደ የቀያቸው እንዲመለሱ በተደጋጋሚ በአደባባይ ሰልፍ እየጠየቁ ነው። የኢትዮጵያ መንግሥት የሕግ ሂደትንም ሆነ የፕሬስ ነፃነትን እንደማያከብር ሁለት የጋዜጠኞች መብት ተሟጋች ድርጅቶች አስታወቁ። አርኤስኤፍ እና ሲፒጄ በሚል ምሕጻረ ቃል የሚጠሩት ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች የኢትዮጵያ ኢንሳይደር መስራችና ኃላፊ ጋዜጠኛ ተስፋለም ወልደየስ መታሰሩን አውግዘዋል። ዩናይትድ ስቴትስ ኢራንን ካጠቃች የኢራን ጦር መካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን እንደሚመታ የኢራን መከላከያ ሚኒስትር አስጠነቀቁም። መከላከያ ሚኒስትሩ ዛሬ እንዳሉት ግጭት ከተነሳ የኢራን ጦር የአሜሪካ ጦር ሰፈሮችን ለመምታት አያመነታም። የዜናው መልእክት የእስካሁኑ ነበር።